ለአንድ አንድ ተማሪ ሕልፈተ ሕይወት ምክንያት የሆነውን የአክሱም ዩኒቨርሲቲ ግጭት አጥብቆ እንደሚያወግዝ የአማራ ብሔራዊ ክልላዊ መንግስት ማምሻውን አስታውቋል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ማምሻውን በድረገጹ ገጹ ላይ የሀዘን መግለጫ አውጥቷል። መግለጫው እንደሚለው የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ በነበረው ዮሐንስ ማስርሻ ላይ የተፈጸመውን ግድያ አጥብቆ እንደሚያወግዝ ጠቁሟል። የአማራ ብሔራዊ ክልላዊ መንግስትም ይህንን አጸያፊ ድርጊት የፈጸሙ ወንጀለኞች በአስቸኳይ ተለይተው ለፍርድ እንዲቀርቡ ለማድረግ እና ወደፊትም ተመሳሳይ ችግሮች እንዳይከሰቱ ከሚመለከታቸው አካላት ጋር በቅርበት እንደሚሰራ ገልጸዋል። መግለጫው አክሎም በአክሱም ዩኒቨርሲቲ አካባቢ የሚገኙ የመስተዳድር እና የጸጥታ አካላት እንዲህ አይነት አስነዋሪ ድርጊቶች እንዳይደገሙና የተማሪዎችን ደህንነት የማስጠበቅ ኃላፊነት እንዳለባቸው ግልጽ ሊሆን ይገባል ብሏል። በመግለጫው ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።